ድርድር ለመግባት እንኳን ችግር የሚያስፈጥር አይመስለኝም። ከአሁን በፊትም ድርድር ለመጀመሩ ወይ ለማካሄድ አይደለም ችግሩ፣ ድርድሩ ቋጭቶ ወደ ሽግግር መንግስት የመግባቱ ጉዳይ ነው ችግር የነበረው። ይሄ ችግር በቀላሉ ይፈታል ብዬ አልገምትም። ዞሮ ዞሮ ኢጋድ የመራሹ የድርድር ሂደት በቀጣዩ የተወሰነ መቋጫ ይኖረዋል የሚል እምነት አለኝ። ይሄውም አንደኛው በሁለት መንገድ ነው። አንደኛው ከኢጋድ በኩል አሁን የመጨረሻውን ሀሳብ እነሱ ተደራድረው የሚወስኑት ሳይሆን ወይ የሚቀበሉት ወይ ደግሞ የማይቀበሉት የውሳኔ ሀሳብ የሚያቀርብ ይመስለኛል። ይሄ እንዲቀበሉ የሚደረግ ጥረት ሊሆን ይችላል የትሮይካ ጉዞም እንጂ ከአሁን በፊትም ድርድር ለመቀጠል አለመቀጠል አልነበረም ችግራቸው። ስለዚህ የውሳኔ ሀሳብ ሲቀርብ ምን ይመልሳሉ የሚለው ግን ትልቅ ጥያቄ ነው አሁንም እና የውሳኔ ሀሳቡ ካሁን በፊት የነበሩትን ነጸብራቅ ሆኖ ምናልባትም ካሁን በፊት የነበረው የድርድር ሂደት ዋና ግብዓት ተደርጎ በከፍተኛ ደረጃ ሊቀበሉት ይችላሉ የሚባል እና ካሁን በፊትም ያጣላቸው ላይ በተወሰነ ደረጃ የውሳኔ ሀሳብ ይዞ የሚቀርብ መቋጫ እንዲኖረው የውሳኔ ሀሳብ ይዘ የሚቀርብ ድርድር ይሆናል ብዬ ገምታለሁ። የመጨረሻው ዶክተር ማሀሪ ለምሳሌ ታይም ቴብል ነበረ ጊዜ ሰሌዳ ነበረ። መጋቢት አምስት እንደ አውሮፓውያን አቆጣጠር ስምምነት እንደሚፈራረሙ አጠቃላይ ስምምነት፣ ከዛ በኋላ ቅድመ የሽግግር መንግስት ጊዜ እንደሚኖር፣ ከዛ በኋላ የሽግግር መንግስቱ እንደሚመሰረት። አሁን ያንን የጊዜ ሰሌዳ ማሟላት ይቻላል ከዚህ በኋላ ወይ? ስለዚህ ዘግይተዋል አይመስለኝም። ይሄ የጊዜ ሰሌዳ ማሟላት የሚቻል አይመስለኝም። ክለሳ ያስፈልገዋል። ካሁን በፊት እንደተደረገው እየተገፋ የሚሄድ የጊዜ ሰሌዳ ይኖረዋል። ምናልባት የአሁኑ ምንድን ነው ጥብቅ የሆነ የመጨረሻውን ጥረት ከኢጋድ በኩል ሊደረግ የሚችለው በሙሉ ተደርገዋል የሚልና የአፍሪካ ህብረትም በተለይ አምስቱ ከፒስ ኤን ሴኩሪቲ ወይ የጸጥታና የሰላም ምክር ቤቱ የተወከሉት ሰዎች አገሮች ያሉበት የአፍሪካ ይሁንታ እንዳለው የኢጋዱ መራሹ የድርድር ሂደት ከዛም አልፎ የተባበሩ መንግስታት በተለይም ደግሞ የጸጥታ ምክር ቤቱ ሙሉ ይሁንታ ያለው መሆኑን በሚያረጋግጥ መልኩ መልእክቱ የማስተላለፍ ነው የሚሆነው። ከዛ በኋላ የሚመጡት ምንድን ነው የሚሆነው የሚለው እንግዲህ ሰፋፊ የሆኑ አሻግረው ጊዜ ማየት ይቻላል። ሴኔሪዮስ ቢውልድ ማድረግ ይቻላል። ከዚህ አንጻር ሲታይ ፐርሃፕስ ለመጀመሪያ ጊዜ ሁሉንም የሚመለከታቸው አካባቢያዊ አህጉራዊና ዓለም አቀፋዊ ሀይሎች በአንድ ላይ ተጠናክረው የሚሰጡት ውሳኔ ኑሯል የሚል ግምት ነው ያለ። እንግዲህ መጋቢት ላይ ስምምነቱ አልተፈረመም። በጊዜ ሰሌዳው መሰረት ቀድሞ የሽግግር መንግስቱም በሰዓቱ ሊጀመር የሚችልበት ሁኔታ አይታይም። የሽግግር መንግስቱም እንደዚሁ። ይሄ ሁኔታ ደግሞ ወደ ምን ያመራል? ጁላይ ላይ ወይም ሐምሌ ላይ የደቡብ ሱዳን የሽግግር መንግስት ማንዴቱ ወይ ህጋዊነቱ ያበቃል። ይሄን እንዴት ነው አጣጥሞ መሄድ የሚቻለው? አሁን ይሄ መንግስት በዛ ሰዓት የሽግግር መንግስት በቦታው ልክ ካልተተካ እንዴት ነው ሊሆን የሚችለው? ማንዴቱ አሁን ስንናገር የሌጋሊቲ ጉዳይ ነው የህጋው ጉዳይ ነው እንጂ ተቀባይነት ወይ ሌጂትሜሲ ጉዳይ አይደለም። ሌጂትሜሲ በአሁኑ ጊዜ ይቅርና በፕሬዚዳንት ሳልቫኪር የሚመራው መንግስት በአጠቃላይ ስፒኤል የሚባለው ከአሁን በፊት ደቡብ ሱዳንን ለዚህ ሽግግ ለዚህ ነጻነት ያበቃትም ድርጅት ህጋዊነት ሊኖረው ይችል እንደሆነ ነው እንጂ ተቀባይነት፣ ህዝባዊ ተቀባይነት አጥተዋል። ለዚህ ነው በግሌ ወደ ማልቲ ስቴክሆልደርስ የሚባለው ኢጋድ ጀምሮት የነበረው የመጀመሪያውን ሂደት እና አስቀምጦት የነበረው መፍትሄ ካልተመለሰን በስተቀር የዳርፉሩን አይነት የተለያዩ የመበታተን አደጋ እንዳያጋጥም በተለይ በተቃዋሚም በመንግስትም ያሉ ኃይሎች አንድ ላይ ተሰባስበው የመንቀሳቀስ እድሉ እየጠበበ ዳርፉር ላይ እንዳየ ነው። ከሁለት ሬበል ግሩፕስ እና ከሁለት ተደራዳሪዎች ወደ ሀያና ሰላሳ የደረሰበት ሁኔታ ነው የተፈጠረው እና የእሱ አይነት ሁኔታ እንዳይፈጠር ስጋት አለ። በአሁኑ ጊዜ ደግሞ በኑዌሮችም በኩል እና ሌሎችም በተለይ በዲንካው ማህበረሰቡ በኩል ያለው የማክረር እና ሪዎችን ስምምነትና ድርድር የሰጠው መቀበል መርህ እንዳይደረግ የሚገፏቸውን አርቆ ፌንስ አርጎ ወይ ከልክሎ ከልሎ ድርድር ማካሄድ ካልተቻለ ያለው አማራጭ ወደ ማልቲ ስቴክሆልደር መንገድ መሄድና ይሄም በዩኤን ሴክሪቲ ካውንስል በኩል ግፊት ሀይል የመጠቀም ጭምር ሊያመጣ የሚችል ማዕቀቡም ጭምር በተለይ በግለሰቦች እና ሀብት ባላቸው ግለሰቦች እና በዚህ ምክንያት በቀጥታ ሊሰማቸው የሚችሉ ሀይሎች ላይ በሚያተኩር መልኩ መሄዱ የግድ ነው የሚሆነው። ዶክተር ማሪ ይህንን ከነሱ ባይቀር ለምሳሌ መፍትሄ ከመፍትሄ አቅጣጫዎች አንዱ ሲመከርበት የቆየ ነው ተብሎ በአንዳንድ የደቡብ ሱዳን ወገኖች የሚነገር አገሪቷ በዩኤን የበላይ ጠባቂነት በዩኤን በሚሾም ሰው እንድትተዳደር የመደረግ አማራጭም ቀርበዋል የሚባሉ ነገሮች አሉ። እነዚህ መረጃዎች ምን ያህል እውነት ሊሆኑ ይችላሉ? እንደ አማራጭ እየታየ ብለውስ ነው ያምናሉ ወይ ደቡብ ሱዳን አሁን ባለው መንግስት ወይ በተቃዋሚዎቹ ወይም በነሱ መሰረቱ ችግር መንግስት ሳይሆን ለጊዜው በዩኤን የበላይ ጠባቂ ነው በተባበሩት መንግስታት ድርጅት እንድትተዳደር የሚል ሀሳብ በግል እንደ አንድ ባለሙያ የሚታየኝ ይሄ የኢጋድ ሀሳብ ይሆናል ብዬ አልገምትም። የኢጋድ አካባቢ በደንብ የሚገነዘብ ድርጅት ስለሆነ እነ ሀገሮቹንም ኢትዮጵያም ጭምር በውጭ ሀይል የሚተዳደር ሀገር ይህን ያህል ርቀት ይሄዳል ብሎ ስለማይገምት እና መፍትሄውም እዛ ስለማይሆን ሩት ኮውዝን ወይ መሰረታዊ መነሻ መዘዙ የሚፈታ ስለማይሆን ይህን ያህል ይሄ የሚደገፍ በኤጋድ የሚደገፍ ሀሳብ ነው ብዬ አልገምትም። የሞግዚት አስተዳደር በአካባቢያችን ተመልሶ መፍትሄ ሲያመጣ አይታየኝም። ሀሳቡ የፈነጠቀው የሚመስለኝ በአፍሪካ ህብረት የአጣሪ ኮሚሽኑ በተመለከተ ነው። ይህም ከሰጠው እንዴት ራሱ ይጣጣማል ወይ አላውቅም። ፋክት ፋይንድ ሚሽን ኢንቨስቲጌሽን አካሂዶ ማን ነው ጥፋተኛው ላይ ውሳኔ አስቀምጦ ከዛም ባለፈ ጥፋቱ እንዴት ነው የሚታረመውና አገሪቱ ወደ ስምምነትና ሰላም የምትሄድበትን ሀሳብ ማቅረብ ላይ ነው እንጂ ይህን ያህል የሞግዚት አስተዳደር ደግፎ የሚሄድበት ሁኔታ አይታይኝ። በምዕራብ አፍሪካ ላይ ሞግዚት አስተዳደሮች የተወሰነ ጊዜ የሰሩበት ሁኔታ ነበር፤ በደቡብ አፍሪካም እንደዚሁ። ግን እነዚህ በኮሎኒያሊዝም እንደወጡ ነው እና ምንም አይነት ይህን የሚባል ኃይል ተንቀሳቃሽ ኃይል የታጠቀ ኃይልም ይህን ያህል በነበረበት ሁኔታ አይደለም። በሁለቱ ሶስት ወይ ከዛ በላይ ታጣቂዎች የሚፋሉበት ሁኔታ አልነበረም። ይሄ ይሰራል ብዬ በግሌ አልገምትም። ምናልባት ሊሆን የሚችለው ዞሮ ዞሮ አሁን እንደምናየው ሌሎች አካባቢዎች ሶማሊያም፣ አካባቢያችን ያሉት የሶማሊያም ትምህርት ይሰጠናል። ሶማሊያም እዚህ የደረሰችው ረጅም ጊዜ ወስድ ነው። ብዙ ድርድሮች ተካሂደዋል። የወደቁ አሉ፣ ከነሱ ትምህርት ተወስደዋል። አንዳንድ ሀሳቦች ጥሩ ሀሳቦች ጊዜ ወስደዋል ተቀባይነት የማግኘት ከኢትዮጵያ ሲሰነዘር የነበረው ለደቡብ ሱዳን ሰላም የሰጠው ሰላምን ከአካባቢ የማግኘት ወይ ፒስ ፍሮም ፒስስ የሚባለውን ትራክ ቱኑን የመከተልና የስልጣን ሽግሽግና ሽንሸና ተካሂዶ የፌዴራሊዝም አይነት ስንጻ ሀሳብ ተቀባይነት አግኝቶ ወደ አንድ የማምጣት ሀገሮችን እንዳይበታትኑ የመያዝ የመያዣ መንገድ ተደርጎ ፌዴራሊዝም ተጠቅመውበታል። እና ይሄን ማስቀጠል ነው እንጂ የሚቻለው ከውጭ የመጣ ኃይል ደቡብ ሱዳን ሲያስተዳድር እኔ ከማውቀው ከምረዳ ከምገነዘበው አይታየኝም። መፍትሄም ይሆናል ብዬ አልገምትም። የመጨረሻ ጥያቄ አደርጋለሁ፣ ዶክተር ማሪ ከዚህ በፊት ባደረግነው ቃለ ምልልስ የሰላሙ ድርድር ረጅም ጊዜ መፍጀቱ አይቀርም ብለው ነበር። እርስዎ እንደዚህ በአጭር ጊዜ ሊቋጭ የሚችል አይደለም ብለው ነበር። አሁን ምን ይታየውታል? ከዚህም በኋላ ወራት ወይ እስቲ የእርስዎ ግምት የቱ ነው? ከአሁን በፊት እንዳልኩት ያንንም ቢሆን የተቀመጠው የጊዜ ሰሌዳ ያልቃል ብዬ አልገምትም። ኢጋድ እንደዛ ማሰቡ መጣሩ ትክክል ነው። ተቀባይነትም ነው። አምቢሽዮስ ሆኖ መጀመሩም ጥቅም አለው። መቶ ፐርሰንት ባታገኝ ስልሳውን ሰባውን ታገኛለ። አሁን ብዙ ሄደናል፣ ብዙ ርቀት ሄደናል። ስምምነት ከጠፋባቸው ይልቅ ስምምነት የተደረገባቸው ነው የሚበዙት። ግን ስምምነት የጠፋባቸው ደግሞ ዋና ዋናዎቹ ናቸው። የስልጣን የሀብት ክፍፍል የስርዓት፣ የአስተዳደር ስርዓት ናቸው። እነዚህ ጊዜ ያስፈልጋቸዋል፣ ውይይት ያስፈልጋቸዋል። ከአንድ አመት በፊት ምንም ለንግግር ዝግጁ ያልነበሩ አንዳንድ ሀይሎች በተለይ የዲንካ ኮሚኒቲ የፌዴራሊዝም ጽንሰ ሀንሳብ የመቀበል ሀሳብ ያለ ይመስላል። ሱዳንም ሶማሊያም እንደዛ ወስደዋል። የሀውዬ ማህበረሰቦች ለረዥም ጊዜ ፌዴራሊዝም በእጃችን በአይናችን አታሳዩን በጆሮችን አታሰሙን ብሎ ተቃውሞ ውቅት ነበር። አሁን ሀሳቡ በጥሩ መንፈስ የቀረበ አገሮችን ለመበታተን እንዳልሆነና ሌሎች ሀገሮችም መፍትሄ ሆኖ ጥሩ ውጤት ያመጣ የተወሰነ ተስፋ የሰጠ ስለሆነ በዚህ መልኩ ያየው የሚል ነው። ስለዚህ እኔ ስገምተው አሁንም እንዳልኩት ከሶስት አመት ባነሰ ውስጥ ጉዳዮቹ ተቋጭተው ወደ ሰላም ትገባለች ብዬ ደቡብ ሱዳን አለም አለም ዶክተር ማህሪ ታደለ ማሩ፣ በአፍሪካ ህብረትና በኢጋድ የጸጥታ ተንታኝ በጣም አመሰግናለሁ። ስለዚህ ወደ አሜሪካ ድምጽ ሬዲዮ ማለት ነው። እጅግ በጣም አመሰግናለሁ።